ጋቢና ቪኦኤ! ጋቢና ቪኦኤ! ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባቸው። ሰላም፣ ሰላም፣ ጤና ይስጥልን። የተከበራችሁ አድማጮቻችን ከዋሽንግተን ዲሲ ከአሜሪካን ድምጽ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ ፕሮግራማችን ተጀምሯል። ዛሬ የማስተናገዳችሁ ዲጄ ፋቱ ነኝ። እንግዲህ እስከ ፕሮግራማችን ፍጻሜ ድረስ ትናንት ስለተከበረው ስለ ክሪስማስ ዴ የተለያዩ ፕሮግራሞች አዘጋጅተንላችኋል። ከዛ በፊት ግን አንድ ሙዚቃ ልጋብዛችሁ እና እንመለሳለን። ሉዊስ አርምስትሮንግ ዋደ ወንደርፉል ወርልድ Blessed day, the dark sacred night, and I think to myself, what a wonderful. of people እጅግ የተወደደውን ሉዊስ አርምስትሮንግ ነበር ያስደመጥኳችሁ በእጅግ በሚወደደው ሙዚቃው ዋት ወንደርፉል ወርድ። የምታደምጡት ሲጋቢና ቪን ነው ማስተናገዳችሁ። ዛሬ ዲጄ ፋሱ ነኝ። እንግዲህ ትላንት በመላው አሜሪካና በመላው ዓለም ማለት እችላለሁኝ የክሪስማስ በዓል ዲሰምበር 25 ይከበሩ ውሏል። የተለያዩ ሰዎች ወደ ቤተሰቦቻቸው ሄደው በጣም በጣም በደስታ በፍቅር ምስጦታ እየተቀያየሩ ሲከበሩ ሲከበር አልፏል። እንግዲህ ዛሬም ፕሮግራማችን እንዳልኳችሁ በክሪስማስ ላይ ነው የሚያጠነጥነው እኛም ደግሞ ባለፈው አርብ እዚህ ስቱዲዮ ድረስ የመዝሙር ሙዚቀኛ ነው መዝሙር ነው የሚዘምረው የታወቀ ሙዚቀኛ ዘማሪ ነው ልበል የታወቀ ዘማሪ ነው አገኘው ይደግ ይባላል እዚህ መጥተው ነበርና ሰለሞን አናግሮት ነበር እስቲ እሱን እናስደምጣችሁ ሜሪ ክሪስማስ በእርግጥ ጥቂት ዘግየት ብሎም የኢትዮጵያው ገና መከተሉ አይቀርም ግን ለማንኛውም ለዚህ ለዘንድሮ ክሪስመስ የፈረንጅ ገና አንድ እንግዳ ጋብዣ አለሁ አገኘሁ

እስቲ ለማንኛውም ካገኘው ከራሱ ማን እንደሆነ እንስማ። ጤና ይስጥልኝ ያገኘው፣ እንኳን ደህና መጣ ወደ ስቱዲዮአችን። ሜሪ ክሪስማስ እንኳን አደረሰ ለገናው። እስቲ አጫውተኝ እስቲ ስለ ራስህ እሺ። እኔ አገኘው ይደግ እባላለሁ። በወንጌላውያና ቤተ ክርስቲያን ውስጥ ዘማሪ ነኝ እና የተወለድኩት ጎንደር ነው። እስካሁን ድረስ ሰባት አልበሞች እና እንደዚሁም ደግሞ አንድ ቪዲዮ ሲዲ አንድ ደግሞ ሪሚክስ ያደረኩት በጠቅላላ ዘጠኝ ስራዎችን ቅርብ ያለሁኝ እና የመጀመሪያው ስራ የተሰራው ከሃያ አምስት አመት በፊት ነው እና ባለትዳር ነኝ። ሶስት ልጆች አሉኝ። ሁለቱ የመጀመሪያዎቹ ልጆቼ ዩኒቨርሲቲ ናቸው። ሶስተኛው ግን አስረኛ ክፍል ነው። መልካም ዜና ትልቅ ነገር ነው። እንኳን ደስ አለ። አሁን የት ነው ለመሆኑ ያለው? እኔ አዲስ አበባ ነው የምኖረው። በወንጌላዊቱ ቤተ ክርስቲያን መካን የሱስ ውስጥ ነው የማገለግለው። አክቹዋሊ በሁሉም አብያተ ክርስቲያናት በኢትዮጵያ ገጠርን ከተማም እየተዘዋወርኩ ላለፉት ሀያ ዘጠኝ አመታት አገልግያለሁ። ወደዚህ ወደ ዩናይትድ ስቴትስ አሁን ለመጀመሪያ ጊዜ ነው የመጣሁት። ይህንን የገና ዕለት ስናከብር በተለያዩ ቀኖች ነው የምናከብረው። በጥንታዊ ኦርቶዶክስ ስርዓት ውስጥ ያሉ አብያተ ክርስቲያን የሚያከብሩት በታህሳስ 29 ማለት ነው። በፈረንጆቹ ደግሞ የሚከበረው ዲሴምበር 25። ለምን ክርስቲያን ሁሉ በአንድ ቀን አያከብርም? ልደቱ በዚህ የአውሮፓ አቆጣጠር የስምንት ዓመት ልዩነትም፣ እንደገና ደግሞ የቀኖች አቆጣጠር የምስራቃውያንም የምዕራባውያንም እምነትም ባለው ሁኔታ ነው እንጂ በዓሉ አንድ አይነት ነው። አቆጣጠር በአንድ ቀን ሊሆን አልቻለም። እንግዲህ በዚህ ልክ ዓመተ ምሕረትና እንግዲህ ይሄ እንደምታውቀው የልደት በዓል ዓመተ ምሕረት ተብሎ እንኳን መቆጠር የጀመረው ከዛ ፊት ዓመተ ፍዳ፣ ዓመተ ኩነኔ የነበረውን ጌታ ኢየሱስ ክርስቶስ ሲወለድ ነው ዓመተ ምሕረት ተብሎ መቆጠር የጀመረው። በዛ እያሰላን ስንሄድ የሚቀርበው የእኛ የኢትዮጵያውያን ነው። ነገር ግን በእውነት ለመናገር ትልቅ ሃይማኖታዊ ፋይዳ ያለው በዓል ነው። ጨለማው ብርሃን የበራበት ነው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ጨለማ በሞት ጥላ መካከል ተቀምጠን ለነበር ነው ብርሃን ሊያበራልን ከሰማይ ከርቀቱ እንግዲህ ርቀቱ ከዚህ ሰማይ ከዛ ድረስ ወርዶ በከብቶች በረት ውስጥ ሰማይና ምድርን የፈጠረ ሰው ሆኖ ምክንያቱም ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ መካከል አደረ እንደሚል መጽሐፍ ቅዱስ በእኛ መካከል ሊያነጋግረን የእኛን መከራ ሊወስድ ተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ። ዓመተ ምሕረት ብለን መቁጠር ከጀመርን እንግዲህ በኢትዮጵያ አቆጣጠር ሁለት ሺ ዘጠኝ ዓመት ሆነ። ስንቆጥር ግን ከመስከረም አንድ ጀምሮ ነው እንጂ የምንቆጥረው ከታህሳስ ሀያ ዘጠኝ ጀምሮ አይደለም የምንቆጥረው ዓመቱ ነው ለምን እንዲሆነ ለምን ከታህሳስ 29 ጀምሮ መቁጠር አልጀመርንም? ለምን እንቁጣጣሽ? ታህሳስ 29 የገና ቀን አሏል ያነኛ የቀጥኖ የቀኖች አቆጣጠር ወቅትን ተከትሎ የዚህ የወንዝ ሙላትን የዝናቡን የክረምት በጋው ምኑ፣ ያው ታውቃለህ። በተለይ አሁን እዚህ ሀገር ስትኖሩ ወቅቶች ሲፈራረቁ በግልጽ ያስታውቃል። አራት ወቅቶች ሲፈራረቁ ይሄ ክረምቱ፣ በጋው፣ መጸው ጸደይ እነኝህ ሲፈራረቁ በደንብ ነው የምታቁት። እኛ አገር በደንብ አይታወቅም፣ የሆነ እንደሆነ ነው እንጂ እኛም ጋር አራቱ አለ። ክረምቱ አልፎ ልክ አደይ አበባ ሲመጣ ብራ ሲመጣ አዲሱን እንትን አመት የምንቀበለው በእንደዛ ነው። እንግዲህ ይሄንን በከዋክብትና በጨረቃ በብርሃናትን ተከትለው አቆጣጠር ስላደረጉ ከጥንት በስነፈለክ ማለት ነው በስነፈለክ በዛ አቆጣጠር የመጣ ነው ግን ስለዚህ ደግሞ በደንብ የሚያብራሩ ሰዎች በእውነት ይኖራሉ እሺ በጣም በጣም በጣም ነው የማመሰግነው ዘማሪ አገኘው ይደግ በጣም በጣም እግዚአብሔር ይስጥልን መተህ ስለ ጎበኘህንም እዚህ መሐላችን ስለተገኘህም ምስጋናዊ ነው በጣም እግዚአብሔር ይስጥልን የምትቆይበትም ጊዜ እንግዲህ የተባረከ የስራ ጊዜ እንዲሆንልህ እንመኛለን አሜን ሰለሞን እግዚአብሔር ይስጥልን አመሰግናለን አገራችንን ኢትዮጵያን እግዚአብሔር ይባርካት لا سوي لا የተከበራችሁ አድማጮቻችን የምታደምጡት ከዚህ ከአሜሪካን ድምፅ ሬዲዮ ጣቢያ የሚተላለፍላችሁን ጋቢና ቪኦኤ የተሰኘው ፕሮግራማችንን ነው። የማስተናግላችሁ ዛሬ ዲዜ ፋትሱንን ፕሮግራማችን ደግሞ የሚያደነጭ ነው። ትናንት በተከበረው በክሪስማስ ወይም የፈረንጆች ገና ላይ ነው። እንግዲህ መስታወት አድራጋው ደግሞ ሌላ በገና አባት ለገና አባት ለሚጻፉ ደብዳቤዎች ዙሪያ የሰራችው ፕሮግራም አለ። እሱን አስደምጣችኋለሁ በማስከተል ገና በየዓመቱ በመጣ ቁጥር በዓለም ዙሪያ ያሉ ህጻናት ለገና አባት ወይም በፈረንጆቹ አጠራር ለሳንታ ክላውስ ደብዳቤ ይጽፋሉ። ሀገረ የገና አባት ተብሎ ወደሚታሰበውና ወደሚታመነው ወደ ብርዳማው የሰሜን ዋልታ በርካታ ሰዎች በተለይም ህጻናት እንዲደረግላቸው የሚሹትንና የሚመኙትን ደብዳቤ ላይ አስፍረው በገና አባት ስም ይልካሉ እናም ሁሉም ደብዳቤዎች መልስ ያገኛሉ። እንኳን ወደ ገና አባት ቤት ሳንታ ክላውስ ከተማ በሰላም መጣችሁ። ሳንታ ክላውስ በዩናይትድ ስቴትስ በኢንዲያና ግዛት ከሰሜን ዋልታ 6000 ኪሎ ሜትር ገደማ ርቀት ላይ በስተደቡብ በኩል ትገኛለች። የዚች ትንሽ ከተማ ነዋሪዎች የገና አባት የሥራ ረዳቶች ናቸው። በየዓመቱ የገና በዓል ሲቃረብ ወደ 25000 ለሚጠጉ ደብዳቤዎች መልስ ይጽፋሉ። ፓት ኮች ለገና አባት ለሚጻፉ የመልካም ምኞት ጥያቄዎች ምላሽ የሚሰጡ የሳንታ ረዳቶች አስተባባሪ ናቸው። From the earliest we know is that the postmaster started answering letters in 1914. በከተማይቱ ውስጥ ይኖር የነበረ የፖስታ ቤት ኃላፊ ለገና አባት ለተጻፈ የምኞት ደብዳቤዎች እንደ ኤሮፓ አቆጣጠር በ1914 ዓ.ም ነበር መልስ መስጠት የጀመሩት። በኢትዮጵያ የዘመን አቆጣጠር በ1907 ዓ ም መሆኑ ነው። እንደ አውሮፓውያን አቆጣጠር በ1930 እኚሁ የፖስታ ቤት ኃላፊ ለገና አባት ተብለው በሚላኩ በሺዎች የሚቆጠሩ በርካታ ደብዳቤን መቀበል ጀመሩ። ምላሽ ለመስጠትም ከአቅማቸው በላይ የሆነ መጣ። አሁን የገና አባት ረዳት አገልጋዮች ዋና አስተባባሪ የሆኑት ፓትኮች አባት ይህንን ሲሰሙ የቀድሞ ወታደሮችን በተለይም በመጀመሪያው የዓለም ጦርነት የተሰለፉ አንጋፋ ወታደሮችንና የአብያተ ክርስቲያን ምዕመናንን አሰባሰቡ። በሁለተኛ ደረጃ ትምህርት ቤት የጽፈት ስራ ተማሪዎች ጥሩ ምክርን ያዘሉ መልእክቶች እንዲጽፉ በደብዳቤ ጸሐፊነት መደቧቸው። ፓት በአባታቸው የተጀመረውን ይህንን በጎ ሀሳብ ከተጀመረ ከአስር ዓመት በኋላ ነው የተቀላቀሉት። አሁን የገና አባት የሳንታ ክላውስ ረዳቶቹ አራት አይነት ዋና መልእክት ያላቸው መልካም ስነ ምግባርን፣ ተካፍሎ መኖርን፣ መልካም ባህሪንና ሌሎች ሰዎችን ለመርዳት የሚያስችሉ ቅንነትን የሚሰብኩ ደብዳቤዎችን ይጽፋሉ። ስለምንም ነገር ቃል አንገባም። ይህ ይሁን ያ ይቅር በማለት ክርክርም አንገጥምም። እኛ የምናደርገው ሀሳባቸው ማበረታታት ብቻ ነው። በራሳቸው ስም የተጻፈ ደብዳቤ እንልክላቸዋለን። መልእክቱም የግላቸው ብቻ ነው የሚሆነው። ደብዳቤዎቹ ዓመት ጠብቀው ነው የሚመጡት። አብዛኛዎቹ በህዳርና በታህሳስ ወር ላይ ይደርሳሉ። የደብዳቤው ስርጭት ላይ በኃላፊነት የሚሰሩት ሬንሀርት እንደሚሉት ለገና አባት የተጻፉ ደብዳቤዎች ከመላው ዓለም ነው የሚመጡት። መላው የዩናይትድ ስቴትስ ፖስታ ቤትም ለገና አባት የሚል አድራሻ የተጻፈበት ደብዳቤ ሲያገኙ ወደ ሳንታ ክላውስ ከተማ ኢንዲያና ግዛት በፍጥነት አሳልፈው ይልካሉ። ሳናሳ የተቀባይ አድራሻው ላይ ለገና አባት፣ ለሳንታ ክላውስ፣ ሰሜን ዋልታ የሚል አድራሻ ብቻ ነው የምናገኘው። አንዳንዴ ትልቁን ቀይ ልብስ ለሚለብሰው ሰውዬ የሚል በአድራሻው ቦታ ላይ ተጽፎበት እናገኛለን። አድራሻ ና የፖስታ ቴምብር የሌለው ለአመል ትንሽ የአሻንጉሊት ስዕል የተለጠፈችበት ደብዳቤ የሚቀበሉበት ጊዜም አለ። ይህ አጋጣሚ በየዓመቱ ስለሚከሰት ምላሽ ለመስጠት የሚያስችለውን ትክክለኛ አድራሻ የማፈላለጉን ስራ ለማከናወን የተመደበ ቡድንም ተደራጅቷል። ፖስታ ቤቱ በፖስታው ላይ ያሳረፈውን ማህተብ በማጥናት ደብዳቤው የመጣበትን አድራሻ ለማግኘት ይሞክራሉ። ብዙ ጊዜ ቢሳካላቸውም አንዳንዴ ግን ትክክለኛ አድራሻውን ለማግኘት አዳጋች ይሆንባቸዋል። የዚህ መፍትሄ ወላጆች ለሕፃናቱ የላኪ አድራሻ መጻፍ እንዲያስታውሷቸው ይመክራሉ። በዚህ ዓመት በእንቁላል ቅርጽ ውስጥ የሚቀመጡ የተለያዩ ትናንሽ አሻንጉሊቶች፣ አይፎን ሞባይል ስልኮች፣ ትናንሽ ውሾች እና ፀጉራም የፈረስ ቅርጽ አሻንጉሊቶች እንዲላኩላቸው የሚጠይቁ ደብዳቤዎች ነው የሚበዙት። ህጻናት ብቻ ሳይሆኑ ወጣቶችና ትልልቅ ሰዎችም ለገና አባት ጥያቄዎቻቸውን ይልካሉ። ለምሳሌ ከቻይና ወጣቶች የትምህርት ፈተና ማለፍ እንዲችሉ ወይም ዩኒቨርስቲ መግባት እንዲችሉ ልመና የተሞላበት ጥያቄያቸውን አቅርበው ነበር። አንዳንድ አዋቂዎች ያልማዝ ቀለበት የሚያገቡትን ባል ሳንታ በታምር እንዲሰጧቸው፣ አንዳንዴም የታመሙት ጤንነታቸው እንዲመለስ የሚጠይቅ ደብዳቤ ለገና አባት ይልካሉ። በሳንታ ክላውስ ከተማ በኢንዲያና ግዛት የሚገኙት እነዚህ የገና አባት የገና መልእክት አገልጋዮች በሚሰሩት ስራ እውቅና እናገኛለን በማለት አስበው አልነበረም። ይህንን ስራ የጀመሩት ሰዎች ለሚልኩት ፖስታ ለፖስታ ቤት ክፍያ ከፈጸሙ እኛ በነፃ ለምን አናገለግላቸውም በሚል አስተሳሰብ ነበር የተነሱት ይህንን ሁሉ ስኬት ያገኘ ነው የገና ዕለትን በፍቅር በሚያከብሩ ቀና ሰዎች መልካም አስተሳሰብና እርዳታ ነው። በዲሴምበር 25 የሚከበረው የገና በዓል የኢየሱስ ክርስቶስ የልደት ቀን መታሰቢያ ነው። የገናን በዓል የሚያከብሩት የክርስትና እምነት ተከታዮች ቢሆኑም ከሃይማኖት በዓልነቱ የበዛውን ክፍል የሚይዘው የቤተሰብ በዓልነቱ ነው። በአብዛኛው ሀገራት በቅዝቃዜና በጨለማ ወቅት በሚከበረው በዚህ በዓል ቤተሰብ ስጦታ የሚሰጣጥበት ቀንም ነው። በዓሉ የሁለት ሳምንታት እድሜ ሲቀረው ጀምሮ የገበያ ቦታዎቹ በገና ዛፍና ጌጣጌጥ ደምቀው ዘፈን እያሰሙ በዓሉን ልዩ ድባብ ሰጥተው ሰንብተዋል። ከተማ ሁሉ በመብራቶች እጅግ ደምቋል። ማሪያ ኬሪ ኦል አይ ወንት ፎር ክሪስማስ ኢዝ ዩ ምርጥ አድርጋ የተጫወተችው ዜማ ነው። አድማጮቻችን የማሪያ ኬሪ ኖ ላይ ዋን የተባለው ሙዚቃ አስቀመጣችሁ ሲሆን ግርማ ነበር የጋበዘቻችሁ ፕሮግራማችን ጋቢና ቪኦኤ ነው በክሪስማስ ላይ ነው የሚያጠነጥ ስለ ሙዚቃዎቹና ስለ ክሪስማስ ሙዚቃዎች በተለይ ስለ ክሪስማስ ካሮሮች አብርሃም ተስፋዬን አናግሬው ነበር አብርሃም ይናገራል ስለ ሙዚቃዎቹ እንግዲህ ከሁሉም የሚያስደስተው ክሪስማስ ክሪስማስ መዝሙሮች ናቸው። የክሪስማስ መዝሙሮች ስታነሳ ሁለት አይነት አሉ በእርግጥ መንፈሳዊ ይዘት ያላቸውና መንፈሳዊ ይዘት የሌላቸው አሏቸው። ኬሮልስ ይሏቸዋል። እንግዲህ ሁለቱንም ጠቅለው ክሪስማስ ኬሮልስ ብሎ ነው የሚጠሯቸው። የክሪስማስ ኬሮልስ እንግዲህ ከመጀመሪያም መጀመሪያ ተጻፈ መጀም የሚባለው በአራተኛው ክፍለ ዘመን አካባቢ ነው። እንግዲህ የመጀመሪያው ክሪስማስ ኬሮል ተጻፈ የሚባለው ስሙን ባልሳሳት አምብሮሴ የሚባል አርክ ቢሾፕ በሚላን ከተማ የሚገኝ አርክ ቢሾፕ ወይንም ጳጳስ የጻፈው ነው። እንግሊዝኛ አይደለም። ኦፍ ኮርስ እንግሊዝኛ በ14ኛ 15ኛ አካባቢ ሴንቸሪ ነው እንደውም የመጀመሪያው ክሪስትማስ ካሮል የተጻፈው። ከዛ በፊት ግን በላቲን ራይ በላቲን ነበር። በተለይ በጣም ኢንፍሉዌንሻል የነበረው ቋንቋ የላቲን ነው። በኋላ ላይ ግን ይህ ወቅት በጣም አልኮ የፌስቲቭ ወራነቱ የበዓልነቱ ስለሚያመዝን ካቺ መሆን አለበት። በጣም የሚሰሩት የክሪስማስ ኬሮል መዝሙሮች ሌላ ጊዜ እንደምትሰማቸው አይደሉም። ስሜታቸው ገና ስትሰማ ኦ ክሪስማስ ሶንግ ጀመረ የምትለው እቺ በደወል የምትነሳ ኢንስትሩመንቴሽን አጠቃቀማቸውና ትንሽ ለየት ትላለች ግን ወቅቱ ላይ የሚዘመሩ መንፈሳዊ ይዘቱን የጠበቁ መዝሙሮች ይሰሩ ነበር። በተለይ በጣም ፖፑላር እየሆኑ የመጣው ከሉተር መነሳት በኋላ የሉተር የፕሮቴስታንት ሃይማኖትን ከጀመረ በኋላ አከራካሪ ነበረ። በጣም ሰዎች ዲቤት ያደረጉ ነበር በዚህ ጊዜ ላይ መሰራት አለበት ምክንያቱም ሃይማኖቱ ልክ ነው ወይ በዚህ ጊዜ በዓሉ በዚህ ጊዜ መከበሩ ልክ ነው አይደለም የሚለው ክርክር ስለነበረ ግን እነ ሉተር ነው ኢትስ ጉድ ቸርች ውስጥ መዘመር እንደዚህ ኬሮሎች በጣም ጥሩ ነው፣ እንዘምር እያለ መዝሙር መንፈሳዊ ነው ምልም መንፈሳዊ ይዘት ያላቸው መዝሙሮች ይሰበስብ ነበረ ያደርግ ነበር። በኋላ ላይም እነ ቻርልስ ሶሪ ቻርልስ ዌዝሊ ትልቁ የሜቶዲስት ሪቫይቫል የሜቶዲስት ቤተክርስቲያን መሪ ነው። ሜቶዲስት አሁንም ኢትዮጵያ ውስጥ ብዙ እንትን የለውም ግን እዚህ የዲኖሚኔሽኖች በዛ ይላሉ። የሃይማኖቶች እና ሉትራን አለ፣ ፕሮቴስታንቱ ሜቶዲስት የሚባል አለ። የሜቶዲስት መሪዎች ከነበረው መሀል ነው እሱ። እንደውም በጣም ተጽዕኖ መዝሙሮች ይሰሩ በዚህ ጊዜ ላይ መዝሙሮች ብሎ መዝሙሮች ጽፎ እነ ሜንደልሰን ሙዚቃ ሁሉ ሰርተውለት፣ በጣም ከሚታወቀው መሀል አንዱ ስሙ መላእክት ዘመሩ የሚል ነው። በእንግሊዝኛው ሃርክ ደ ሄራልድ ኤንጀል ሲንግ የሚለው በጣም ፖፑላር የክሪስትማስ ሶንግ ነው። እሱን የጻፈው ከዛ በኋላ እንግዲህ አለማዊ ደግሞ ዘፋኞች አሉ። በወቅቱ ላይ እንግዲህ ያምሳይን ማሪያ ኬሪ ከተነሳ ምንድነው እንዲስ ክሪስትማስ ታይም ኦል አይ ኒድ ኢዝ ዩ ምናምን ምናምን ምናምን እንደዚህ እንደሱ አይነቶች አሉ። እንደሱ አይነቶች አሉ። ግን ደግሞ በጣም ፖፕላር የሆኑት በተለይ ጃዚ የሆኑት በጣም እነ ፍራንክ ሲናትራ እነ ኤልቪስ ፕሪስሊ በጣም በጣም አሪፍ እና ኪንኮ ምናም እነዚህ በጣም ምርጥ ምርጥ ክሪስማስ ሰርተዋል። Hoping that you dropped in nice. I'll hold your hands They're just like mine My ice. mother will start to worry. Beautiful, what's your My father hurry? will be pacing the floor Listen to that fireplace Better scurry. Beautiful, please don't leave. Put some records on while I the pour The neighbors might think, Baby, it's bad out there. Say, was that a wink? No caps to be had out there. I wish I knew how. Your eyes are like starlights now. To break this spell, I'll take your hat. Your hair looks I swell I to get home for dinner. Mind if moving so it's closer. time for me to cast. Oh, what's the sense of hurting my pride? I really can't say. Baby, don't hold out. Baby, it's, it's cold, cold outside. outside. They must go baby it's cold outside so thanks for the show but baby it's cold outside <laughs> the welcome has been how lucky that you so dropped in. nice and warm look out <laughs> the window at that star my storm. sister will be suspicious my brother will be there at the door waves upon a tropical my shore my maiden hands minded Gosh, this your lips are delicious. Maybe just another dance floor. Never such a blizzard before. I gotta get home. Baby, you'll freeze out there. Say, lend me your car. It's up to your knees out there. You've really been great I feel when I touch but your hand. But you see. How can you do? Thing to There's thing to be a talk tomorrow. Think of my life sorrow. At least I'll be plenty got really can't stay. Baby, it's cold. Baby, is cold outside. Baby's Cold Outside with our like Christmas. Uh, Christmas like me... የዘፈኑ ሙዚቃዎች መካከል አንዱን የጋበዝኳቸው ማይክል ቦብሊ አሪፍ አድርገው ነው የዘፈኑት። እንግዲህ የተከበራችሁ አድማጮቻችን እስካሁን ስታደምጡት የቆያችሁት ከጋቢና ቪኦኤ ከዚህ ከአሜሪካን ድምጽ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁ የነበረውን ጋቢና ቪኦኤ ፕሮግራማችን ነበር። ማስተናግዳችሁ የነበርኩ ዲጄ ፋት ነኝ። ጆ ኢንጂነር ነው፣ ሞክፊል ደግሞ ፕሮዲሰሬ አብረው፣ አግዘውኛል። እንግዲህ እናመሰግናለን። እናንተም ስላደመጣችሁን፣ ስለሰጣችሁን አስተያየት በጣም በጣም አድርገን እናመሰግናለን። እንግዲህ የመጨረሻ ሙዚቃ አርጌ የምጋብዛችሁ የኩሌንድ ጋንግ ሙዚቃ ነው። እሱን ሙዚቃ ድምጡና እንግዲህ ዘና በሉ። ለእኛም ደግሞ ገና ሞቅ ያለ ፕሮግራም እናዘጋጃለን። ጋቢና ቪኦኤ